የ ሀያ ስምንቱ የአውሮፓ ህብረት አባል አገሮች የውጭ ጉዳይ ሚኒስትሮች ትናንት እዚህ ብራስልስ ባደረጉት ስብሰባ በህብረቱ የኢኮኖሚ ጸጥታና ደህንነት ጉዳዮች እንዲሁም በስደተኞች ጉዳይና በሌሎች አህጉራዊና አካባቢ ጉዳዮች ላይ ተወያይተው ውሳኔዎችን አስተላልፈዋል። የውጭ ጉዳይ ሚኒስትሮቹ እኩለ ቀን ላይ በነበራቸው ልዩ ስብሰባ የግብፅን የውጭ ጉዳይ ሚኒስትር ሚስተር ሳሚህ ሽኩሪንን ተቀብለው አወያይተዋል። የውጭ ጉዳይ ኃላፊ ወይዘሮ ፌደሪካ ሞጎሮኒ ከግብፅ የውጭ ጉዳይ ሚኒስትር ጋር የተደረገውን ውይይት ሲያብራሩ በግብፅ ኢኮኖሚያዊና ማህበራዊ አጀንዳዎች በጋራ በምንሰራባቸው ጉዳዮች ላይ ነው ትኩረት ሰጥተን የተወያየ ነው። ህብረቱ ለግብፅ በተለይ ለወጣቶች ስራ ፈጠራ ፕሮግራሞች ድጋፍ እያደረገ ነው። በህግ የበላይነት መከበር፣ የሰብዓዊ መብቶች መጠበቅ በደህንነትና ስደተኞች ጉዳዮች ላይም ተወያይተናል። በተጨማሪም ሁለታችንም አካባቢ ጉዳዮችን በሚመለከት ትኩረት ሰጥተን በጋራ በምናራምዳቸው ለምሳሌ በመካከለኛው ምስራቅ የሰላም ሂደት፣ የሁለት መንግስታት የመፍትሄ ሀሳብን፣ የሊቢያ፣ ሶሪያና የጸረ ሽብር ትግል ዙሪያ ተወያይተናል በማለት በዚህ ወር መጨረሻም እዚህ ብራስልስ በሶሪያ ላይ ዓለም አቀፍ ስብሰባ የተጠራ መሆኑን ገልጸዋል። የፕሬዚዳንት አብዱል ፋታህ ኤልሲሲ የግብፅ መንግስት ምንም እንኳ የአረቡን የጸደይ አብዮት ተከትሎ በምርጫ ወደ ስልጣን የመጡትን ፕሬዚዳንት መሐመድ ሙርሲን በማስወገድ የተመሠረተና የዲሞክራሲያዊ መብቶችን በማፈን በከፍተኛ ደረጃ የሚወቀስ ቢሆንም የምዕራባውያንና የአውሮፓ ህብረት ወዳጅነት ግን አልተለየውም። ግብፅ በአካባቢው ካላት ስትራቴጂያዊ አቀማመጥና በተለይም በአሁኑ ወቅት በአካባቢው ካለው የፖለቲካ ቀውስና የአሸባሪዎች ስጋት አንጻር ተፈላጊነቷ ከፍተኛ ሆኗል እየተባለ ነው። በተለይም በአውሮፓ ህብረት ደግሞ በመካከለኛው ምስራቅ የሰላም ሀሳብ በሊቢያ የተረጋጋ ስርዓት ለመፍጠርና የስደተኞችን ፍልሰት ለመግታት እንዲሁም በሱሪያ ያለውን ጦርነት ለማስቆም እና የአሸባሪዎችን እንቅስቃሴ ለመግታት ከግብፅ ጋር ተባብሮ መስራት ወሳኝና ቅድሚያ የሚሰጠው ተግባር ሆኖ ተወስዷል። ስደተኞችን ለመቆጣጠርና እዚያው በመያዝ በኩልም ግብፅ እንድትተባበር ለማግባባት የህብረቱ አባል አገሮች እዚያው ግብፅ ድረስ በመውረድ እየተወያዩ እንደሆነ እየተገለጸ ነው። የግብፅ መንግስትም ይህንን ሁኔታ በመጠቀም በአካባቢው አይነተኛ ተጽዕኖ ፈጣሪ መሆኑን በማሳየት ልዩ ልዩ ኢኮኖሚያዊና ፖለቲካዊ ጥቅሞችን ለማስከበር ጥረት እንደሚያደርግ የሚታመን ሲሆን የውጭ ጉዳይ ሚኒስትር ሚስተር ሹኩሪን የብራስልስ ጉብኝትና በውጭ ጉዳይ ሚኒስትሮቹ ስብሰባ መገኘትም የዚሁ እንቅስቃሴ አካል እንደሆነ ነው የሚገመተው። በስደተኞች ጉዳይ ሚኒስትሮቹ በተለይ ከሊቢያ በማዕከላዊ ሜዲትራንያን ባህር መስመር የሚገቡትን ስደተኞች ለመግታት ባለፈው የማልታ ጉባኤ የተላለፈውን ውሳኔ ተግባራዊነትና በአምስቱ የአፍሪካ ሀገሮች ማሊ፣ ሴኔጋል፣ ኒጀር፣ ናይጄሪያ እና ኢትዮጵያ ስደተኞችን ለመቆጣጠርና እዚያው ለመያዝ የሚያስችሉን ፕሮግራሞችን ተግባራዊነት በሚመለከት ውይይት እንዳደረጉም ተገልጿል። የኮንጎ ዴሞክራሲያዊ ሪፐብሊክ የፖለቲካና የጸጥታ ሁኔታም ሚኒስትሮቹ ከተነጋገሩባቸው ጉዳዮች አንዱ ነበር። በኮንጎ ነጻ እና ፍትሐዊ ምርጫ በማካሄድ ሰላማዊ የፖለቲካ ሽግግር ስርዓት ለመዘርጋት የሚያስችል የፖለቲካ ስምምነት ባለፈው የታህሳስ ወር መደረሱ የሚታወስ ሲሆን ሚኒስትሮቹ ሁሉም ወገኖች ስምምነቱን እንዲያከብሩና ተግባራዊ እንዲያደርጉ ጥሪ አቅርበዋል። በአገሪቱ የተለያዩ ክፍሎች የሚፈጸሙ የሰብአዊ መብት ጥሰቶችን በማውገዝም ለሚፈጸሙ ወንጀሎችና የሰብአዊ መብት ጥሰቶች ግለሰቦች ተጠያቂ የሚሆኑበትንም ማሰራር ህብረቱ እያዘጋጀ መሆኑን የፖለቲካ መሪዎችና የጸጥታ ኃይሎች አባላት እንዲገነዘቡት ጭምር መልእክት አስተላልፈዋል። ገበያው ንጉሴ ለዶቼ ቬሌ ራዲዮ ብራስልስ